ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ሰኔ 28 2015 ዓ.ም ዝግጅታችን ጀመረ።

የሸዋሮ ቤት የጸጥታ ዘርፍ ኃላፊ ባልታወቁ ኃይሎች ተገደሉ። ያልታወቁ ኃይሎች የሚባለው ያልታወቁ ኃይል እንዴት ከዚህ ሁሉ የጸጥታ አካል ከዚህ ሁሉ የመንግሥት ደህንነት ከዚህ ሁሉ ካቢኔ እንዴት ይጠፋል? የሸዋሮ ቤት ነዋሪ ነበር የሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል።

ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን። ፕሮግራሙን ስመራ የማመሸው እንግዲህ ወልደነኝ ከስቱዲዮ ኤልያስ አስማረ ሲያቀናብርልን ያመሻል። የዝግጁ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ልትከታተሉን ትችላላችሁ። እስከ አራት ሰዓት አብራችሁ እንድትቆዩ እያመ እየጋበስ አሁን ለአለም ዜናው ደረጀ ደስታ

ጤና ይስጥልኝ በድጋሚ አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በትግራይ ረሀብ በከፍተኛ መጠን ማደጉን ተመድ አስታወቀ። የአውሮፓ ሕብረትና አባል አገራት ለኢትዮጵያ አገራዊ ምክክር ኮሚሽን 7 ሚሊዮን ዩሮ ድጋፍ አደረጉ። ደቡብ ሱዳን በሚቀጥለው ዓመት ምርጫ እንደሚካሄድ

ሳልቫኬር አስታወቁ። እሳቸውም ይወዳደራሉ የሚሉት ከእለቱ ከምሽቱ በያዝናቸው ዜናዎች መካከል ዋና ዋናዎቹ ናቸው። አሁን ወደ ዝርዝሩ እናልፋለን።

በጦርነት በተጎዳው የትግራይ ክልል ለከፋ የምግብ እጥረት የተዳረጉ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን እና በቅርቡ የምግብ እርዳታ መቆሙን ተከትሎ ሁኔታዎች እየተባባሱ ሊሄዱ እንደሚችሉ የተባበሩት መንግስታት ድርጅት ሰሞኑን ባወጣው መረጃ አስታውቋል። በዚህ ዙሪያ አጃንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርባዋለች።

የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰኞ እለት ይፋ ባደረገው ወቅታዊ ሪፖርት በደቡብና ደቡብ ምስራቅ ኢትዮጵያ በድርቅ ምክንያት ጉዳት ከደረሰባቸው በሚሊየን የሚቆጠሩ ሰዎች በተጨማሪ በሰሜን ኢትዮጵያ የሚኖሩ ስምንት ነጥብ ስምንት ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው አስታውቋል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ለሁለት ዓመት የተካሄደውን ጦርነት ያስቆመው የሰላም ስምምነት

በኅዳር ወር ከተፈረመ ወዲህ ወደ ክልሉ የሚገባው የእርዳታ መጠን ቀስ በቀስ እንዲጨምር አስችሎ የነበረ ቢሆንም በከፍተኛ ምግብ እጥረት ምክንያት ለውስብስብ የጤና ችግር የተጋለጡ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን ክልሉ ይፋ አድርጓል። ባለፈው ዓመት በሚያዚያ ወር ከነበረው ሁኔታ ጋር ሲነጻጸር በትግራይ ከፍተኛ በሆነ የተመጣጠነ ምግብ እጥረት

ወደ ሆስፒታል የሚመጡ ሰዎች ቁጥር በ196 ከመቶ ጨምሯል። ያለው የኦቻ ሪፖርት የአሃዙ መጨመር በከፊል የተሻለ የጤና ተቋማት ተደራሽነትና የመረጃ አሰባሰብ በመኖሩ ምክንያት ሊሆን እንደሚችል አመልክቷል። ለትግራይ ክልል ይሰጥ የነበረው የምግብ እርዳታ ለተረጂዎቹ እንደማይደርስ ገልጸው፣ ድጋፍ ሰጪ ተቋማት እርዳታ ማቋረጣቸውን ተከትሎ በትግራይ ለችግር ተጋላጭ የሆኑ የህብረተሰብ ክፍሎች መካከል

የምግብ ዋስትና እጦት እየተባባሰ ሄዷል ብሏል ኦቻ በሪፖርቱ። በተመሳሳይ ሁኔታ ባለፈው ዓመት ከጥር እስከ ሚያዝያ ወር ከነበረው ተመሳሳይ ጊዜ ጋር ሲነጻጸር በመላ ሀገሪቱ በከፍተኛ የምግብ እጥረት ምክንያት ወደ ሕክምና ተቋማት የሚገቡ ሰዎች ቁጥርም በ15 ከመቶ መጨመሩን ኦቻ በሪፖርቱ አስታውቋል።

የአውሮፓ ህብረትና የህብረቱ አባል አገራት በጋራ በመሆን ለኢትዮጵያ ሀገራዊ ምክክር ኮሚሽን የ7 ሚሊየን ዩሮ ድጋፍ አደረጉ። ኮሚሽኑ ከውጪ ለጋሾች ዘንድሮ ለማግኘት ካቀደው 12 ሚሊዮን ዶላር ውስጥ አብዛኛውን ማሳካቱንም ዋናው ኮሚሽነሩ ፕሮፌሰር መስፍን አራያ ተናግረዋል።

ይሁን እንጂ ኮሚሽኑ ለሚያከናውነው ስራ ከውጭ በሚያገኘው የገንዘብ ድጋፍ ላይ ተስፋ እንደማያደርግ ነው የገለጹት። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የአውሮፓ ህብረት በኢትዮጵያ ዘላቂ ሰላምና እርቅ እንዲመጣ የኢትዮጵያ አገራዊ ምክክር ኮሚሽን የጀመረውን ስራ መደገፉን ይቀጥላል ብለዋል። ኬኔዲ አባተ ዝርዝሩን ይዘዋል።

በአውሮፓ ህብረት አስተባባሪነት ለኮሚሽኑ የ7 ሚሊዮን ዩሮ ወይም 385 ሚሊዮን ብር ድጋፍ ያደረጉት ሰባት የህብረቱ አባል ሀገራት እንዲሁም ከህብረቱ ውጭ የሆነችው ኖርዌይ በጋራ በመሆን ነው። የድጋፍ ስምምነቱን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እና በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የተፈራረሙ ሲሆን የኢትዮጵያ የገንዘብ ሚኒስቴር፣ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ እንዲሁም የለጋሽ ሀገራት ተወካዮች በፊርማ ስነስርዓቱ ላይ

ተገኝተዋል። ኮሚሽኑ በየክልሉ እየተዘዋወረ የወረዳ ተሳታፊዎችንና የምክክር አጀንዳዎችን የመለየት ስራ እየሰራ እንደሚገኝ ያስታወሱት ዋና ኮሚሽነሩ ፕሮፌሰር መስፍን ድጋፉ የተደረገው ከፍተኛ ወጪ እንደሚጠይቅ የገለጹትን አጀንዳዎችንና ተሳታፊዎችን የመለየት ስራ ለማገዝ እንደሆነ አስረድተዋል። ከውጭ ለጋሾች በዚህ ዓመት 12 ሚሊዮን ዶላር ለመሰብሰብ መታቀዱንና ከዚህም አብዛኛው መገኘቱንም ለአሜሪካ ድምፅ ተናግረዋል።

ወደ ሰማንያ ሚሊዮን ብር ገደማ ከተባባሪ ድርጅቶች እገዛ አግኝተናል። በዚህ አመት ደግሞ እንግዲህ እስከ አስራ ሁለት ሚሊዮን ዶላር የሚሆን ገንዘብ እናገኛለን ብለን ነው የምናምነው። ከዚህ ውስጥ እንግዲህ አብዛኛውን የዛሬዎቹ በቅርቡ እንደሚያስገቡ ነው ተስፋ የሰጡን። ግጥታ ወደ ገንዘብ ሚኒስቴር ቋት ገብቶ ወደ ብር እየተመነዘረ የምንጠቀምበት ይሆናል። የጃፓንን መንግስት ሳይጨምር ነው። ጃፓን በራሱ

ብቻው ሶስት ሚሊዮን ዶላር ከተማ በዚህ አመት እርዳታ አድርጎልናል

ኮሚሽኑ ከውጭ አጋሮች የገንዘብ ድጋፍ የሚያገኝ ቢሆንም በስራው ላይ ግን ተጽዕኖ መፍጠርም ሆነ ጣልቃ መግባት አይችሉም ያሉት ፕሮፌሰር መስፍን የሀገራዊ ምክክር ኮሚሽኑ ስራ ከውጭ በሚገኝ ገንዘብ ላይ ተስፋ የሚያደርግ አይደለም ሲሉም ዋናው የገንዘብ ምንጭ የኢትዮጵያ መንግስት መሆኑን አመልክተዋል። በኢትዮጵያ የአውሮፓ ሕብረት አምባሳደር ሮላንድ ኮቢያ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር ኢትዮጵያ ችግሮቿን ሁሉን አቀፍ በሆነ ብሔራዊ ውይይት የመፍታት አቅም አላት፣ ስለሆነም የአውሮፓ ሕብረት

ሁለት በኢትዮጵያ ዘላቂ ሰላምና እርቅ እንዲመጣ የኢትዮጵያ አገራዊ ምክክር ኮሚሽን የጀመረውን ወሳኝ ተግባር መደገፉን ይቀጥላል ማለታቸውን ለአሜሪካ ድምፅ የደረሰው የህብረቱ መግለጫ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የደቡብ ሱዳን መሪ ሳልቫኪር ዘግይቶ የነበረው ምርጫ በታቀደው መሰረት በሚቀጥለው አመት እንደሚካሄድና እሳቸውም ለፕሬዝደንትነት እንደሚወዳደሩ አስታውቀዋል። ሳልቫኪር አገራቸው ከሱዳን ነፃነቷን እንድትቀዳጅ ትግሉን በመምራት ካበቁበት እንደ ኤሮፓ አቆጣጠር ከ2011 ጀምሮ የአገሪቱ ብቸኛው ፕሬዝደንት ሆነው ቆይተዋል። በዓለም ወጣቷ አገር በበኪር የስልጣን ዘመን በርካታ ቀውሶችን አስተናግዳለች።

ደቡብ ሱዳን በኪር እና በምክትል ፕሬዚደንት ሪክ ማቻር ደካማ ህብረት ላይ በተመሰረተ መንግስት የምትተዳደር መሆኗ ተመልክቷል። እስካሁን ለፕሬዝደንትነት እንደሚወዳደር ያስታወቀ እጩ ባይኖርም ታሪካዊ ባላንጣቸው ማቻር ይወዳደራሉ ተብሎ ይጠበቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

ስድስት የደቡብ አፍሪካ ተቃዋሚዎች ፓርቲዎች በሚቀጥለው አመት በሚካሄደው ብሔራዊ ምርጫ ጥምረት በመፍጠር ለ30 ዓመታት የቆየውን የአፍሪካ ብሔራዊ ኮንግረስ ፓርቲ አገዛዝ እንዲያበቃ ለማድረግ እንደሚመክሩ አስታወቁ። የአፍሪካ ብሔራዊ ኮንግረስ ፓርቲ ኤኤንሲ የቀድሞው የደቡብ አፍሪካ መሪ ኔልሰን ማንዴላ ለመጀመሪያ ጊዜ ሁሉን ዘር ባካተተው ምርጫ

ንኡሳኑ የነጭ አገዛዝ እንደ ኢሮፓ አቆጣጠር 1994 ካሸነፉበት ጊዜ ጀምሮ የነበሩትን ምርጫዎች በሙሉ ሲያሸንፍ ቆይተዋል። ከዚያ ጊዜ አንስቶ እንደ ኢሮፓ አቆጣጠር ከ2009 እስከ 2018 የነበረውን የፕሬዚደንት ጃኮብ ዙማ አስተዳደር ወቅት ለአስርተ ዓመታት የሚጠጋውን የወንጀል ክስ ጨምሮ ኤኤንሲ ለበርካታዎቹ ደቡብ አፍሪካውያን መሰረታዊ አገልግሎቶችን ማሟላት የተሳነውና ዘውትር በሙስና ቅሌቶች ውስጥ በመዘፈቅ ይከሰሳል።

የተቃዋሚ ፓርቲዎቹ ጥምረት ሀሳብ አንድ ፓርቲ ማቋቋም ሳይሆን በምርጫው የሚያገኙት ድምፅ አብላጫውን የጥምር መንግስት ለመመስረት የሚያስችላቸው እንደሆነ ለመሞከር መሆኑ ተመልክተዋል። ባለሙያዎች ግን ምንም እንኳ ኤኤንሲ የሁሉ ድክመት ቢኖርበትም የተባለው ሊሆን ስለመቻሉ ያላቸውን ጥርጣሬ ሰንዝረዋል።

በቱኒዚያ ደቡባዊ ግዛት በምትገኘው ሳፋክስ ከተማ በነዋሪዎችና ከሳህራ በታች በመጡ አፍሪካውያን ፍልሰተኞች መካከል በተነሳ ግጭት አንድ ቱኒዚያዊ ተገደለ።

ግድያው የተፈጸመው በአካባቢው ነዋሪዎችና ፍልሰተኞች መካከል ለቀናት ሲካሄድ የቆየውን ግጭት ተከትሎ ነው ሲሉ አንድ የፍትህ ባለስልጣን ትናንት ማክሰኞ መናገራቸውን ሮይተርስ ዘግቧል። የቱኒዚያ ኢኮኖሚ ማዕከል መሆኗ የተነገረላት ሳፋክስ ከተማ በጀልባ ወደ አውሮፓ መሻገር በሚፈልጉ በሺዎች በሚቆጠሩ አፍሪካውያን ፍልሰተኞች የተጨናነቀች መሆኗ ተዘግቧል።

ይህ ለሰሜን አፍሪካ ሀገሮች ታይቶ የማይታወቅ የፍልሰት ቀውስ መፍጠሩ ተነግረዋል። ፖሊስ ከግድያው ጋር በተያያዘ የተጠረጠሩ ከሳራ በታች የመጡ ሶስት አፍሪካውያንን መያዙንም የሳፋክስ ፍርድ ቤት ቃል አቀባይ ፋውዙ ማስሙዲ ተናግረዋል። ባለፉት ሁለት ቀናት ምሽቱን የተነሱት ግጭቶችን ለማርገብ ፖሊስ አስለቃሽ ጋዝ መጠቀሙን የሮይተርስ ዘገባ አመልክተዋል።

በመጨረሻም ቻይና ከፍተኛ ዲፕሎማቷ ምዕራባውያን በቻይናውያን ኮሪያውያን እና ጃፓናውያን መካከል ያለውን ልዩነት ማወቅ አይችሉም ሲሉ ዘርን ተንተርሰው በሰጡት አስተያየት የተሰነዘሩ ትችቶችን አጣጣለች። አሜሪካውያን ከቻይና ከደቡብ እና ከጃፓን

አሜሪካውያን ከቻይና፣ ከደቡብ ኮሪያና ከጃፓን የመጡትን ሁሉንም ጎብኚዎች እንደ እስያውያን ይወስዷቸዋል፣ ልዩነቶቻቸውንም መለየት አይችሉም። ይህ በአውሮፓም ተመሳሳይ ነው በማለት አስተያየት የሰጡት የቻይና የቀድሞ የውጭ ጉዳይ ሚኒስትርና አሁን የገዢው ኮሚኒስት ፓርቲ የውጭ ጉዳይ ኮሚሽንን የሚመሩት ዋንጊ ናቸው።

ዋንግ፣ በአስተያየታቸው ጸጉርህን የቱንም ያህል ቢጫ ብትቀባው ወይም የቱንም ያህል አፍንጫህን ወደ ሰልካካነት ብትቀይረው መቼም ቢሆን ወደ አውሮፓዊነትም ሆነ አሜሪካዊነት አትቀየርም፣ መቼም ቢሆን ወደ ምዕራባዊነት አትቀየርም ሲሉ መናገራቸው ተዘግበዋል። ዋንግ ይህን የተናገሩት በሰሜናዊ ቺንግዳኦ ከተማ በተካሄደ የሶስትዮሽ ጉባኤ ላይ ነው።

የሶስቱን አገራት ትብብር አጽንኦት ሰጥተው የተናገሩት ዋንግ ከአካባቢው ውጪ ያሉ አንዳንድ ትላልቅ አገራት የሪዮት ዓለም ልዩነቶችን ሆን ብለው ያጋንናሉ፣ ልዩ ልዩ ትንንሽ ቡድኖችና ስብስቦችን በመፍጠር ትብብርን በግጭት አንድነትን በመከፋፈል ለመተካት ይጥራሉ ብለዋል።

የዩናይትድ ስቴትስ አምባገነንና የአንድ ፓርቲ ስርዓት ካላት ቻይና በተቃራኒ ነፃ ማህበረሰብና የመድብለ ፓርቲ ዴሞክራሲ ካላቸው ሁለቱ የጃፓንና ደቡብ ኮሪያ ጋር የደህንነት ትብብር እንዳላት ይታወቃል። በዩናይትድ ስቴትስ የሄሪቴጅ ፋውንዴሽን የስያ ጥናት ማዕከል ዳይሬክተር ጄፍ ኤም ስሚዝ ጃፓኖችና ኮሪያውያን አሜሪካዊ የሚሆኑት በየቀኑ ነው ሲሉ የዋንግን ንግግር ተችተዋል። በዩናይትድ ስቴትስ

በዩናይትድ ስቴትስ ዜግነት ያላቸው በሚሊየን የሚቆጠሩ ቻይናውያን እና ጃፓኖች የኮሪያ ዝርያ ያላቸው መኖራቸውም እንዲሁ ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል ዲግሪስ ዌስት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ረቡዕ ሰኔ 28 2015 ምሽት ዝግጅታችንን ነው ሳስተናግዳችሁ የማመሸው። እንግዲህ ፕሮግራሞቻችንን ከስቱዲዮ የሚያቀናብርልን ኤልያስ አስማሪ ነው።

የዘገባዎቻችንን ምስልና ድምፅ ያቀናበሩልን ግርማ አደገፋና ሲሳይ አሸናፊ ናቸው። የማኅበራዊ ገጻችንን ደግሞ የሚታደስልን አበባየው ገበያ የሆነች ዋና አዘጋጅ ጽዮን ግርማ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። የሸዋሮ ቤት የጸጥታ ዘርፍ ኃላፊ ባልታወቁ ኃይሎች ተገደሉ የሚለው ዜና በዕለቱ አብይ ርዕስ የምንመለከተው ነው።

በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የጸጥታ ዘርፍ ኃላፊ ትናንት ባልታወቁ ሰዎች እንደተገደሉ የከተማ አስተዳደሩ አስታውቋል። የኃላፊውን መገደል ተከትሎ ከተማዋ ባልተረጋጋ ስሜት ውስጥ እንደምትገኝ የአካባቢው ነዋሪዎች ገልጸዋል። መስፍን አራጌ ዝርዝሩን ይዘዋል።

የሸዋሮቢት ከተማ አስተዳደር በማህበራዊ ትስስር ገጹ ላይ ባወጣው አጭር የሐዘን መግለጫ የሸዋሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን መንግስታዊ ኃላፊነታቸውን በመውጣት ላይ ያሉ ትናንት ሰኔ 27 ቀን 2015 ዓ.ም ከቀኑ 11 ሰዓት ገደማ መገደላቸውን ገልጸዋል። ስማቸው እንዳይጠቀስ ድምፃቸውም እንዲቀየር የጠየቁን አንድ የከተማዋ ነዋሪ ባለፉት ሳምንታት የህዝቡን ሰላም የሚያውኩ የተኩስና የፍንዳታ ድምፆች በቅርብ ርቀት ይሰሙ እንደነበር ጠቁመዋል።

ለሟቹ የጸጥታ ዘርፍ ኃላፊ ግድያ በአካባቢው ነዋሪዎች ዘንድ በስፋት የሚነገረውን ሲያብራሩም ተከታዩም ብለዋል። ቢሮ አካባቢ ከቢሮ ወጥቶ ወደ ቤል ይሄን ነው መሰለኝ ኮብልስቶን አለ። በቢሮቸው በር ላይ መኪና ውስጥ ልክ እንደገባ ይመስለኛል የመቱት እም እንደሆነ አላቅም። የግል ነው ብዬ አልልም። ያው ፖለቲካ ኬዝ ይኖረዋል ብዬ ነው የምንጠብቀው። መኪናው ከአንድ በኩል በሁለት ጥይት እንትን እንደተባለ ነው የሚያሳየው እና እነዚህ ነገሮች ተፈጸሙ እንደተፈጸሙ

ማህበረሰቡ መደናገጥ ነበር፣ ግርግር ነበር። እዚያ በተለይ አካባቢ ላይ ያለው ከቀኑ አስራ አንድ ሰዓት አካባቢ ላይ ነው ከቢሮ አልወጣን። ወዲያውም እንዲህ ተፈጠረ ሲባል ቢሮ ተጋጋንና ቀንም ሰዓቱ እየደረሰ ስለነበር ወደየቤት ገባን። አቶ አብዱ ሁሴን ከአባታቸው ሁሴን አልዬ ከእናታቸው ከሞዘይን አይተንፍጹ ነሐሴ አስራ ሁለት ሺ ዘጠኝ መቶ ሰባ አመተ ምህረት በቀወት ወረዳ ራስ አራጎብዲ በሚባል አካባቢ ተወልዶ ያደጉ ሲሆን የሁለት ወንድና አንዲት ሴት ልጆች አባት እንደነበሩ የከተማው አስተዳደር

ማህደር በፌስቡክ ገጹ ላይ አስፍሯል። የአቶ አብዱ ሁሴን ስርዓተ ቀብርም ዛሬ ተፈጽሟል። አቶ አብዱ ከጥቅምት አስር 2008 ዓ ም እስከ መስከረም 2014 ዓ ም በህዝብ ተወካዮች ምክር ቤት የህግ ፍትህና ሰብአዊ ኮሚቴ አባል፣ የውጭ ግንኙነት የሰላም ጉዳይ ኮሚቴ አባልና የምክር ቤቱ አማካሪ ሆነው መስራታቸውን ከከተማ አስተዳደሩ ፌስቡክ የተገኘው መረጃ ያመለክታል። የአቶ ሁሴን እንግዲያ በተመለከተ ተጨማሪ ማብራሪያ ለማግኘት ወደ ሸዋሮቢት ከተማ

አስተዳደር ተቀዳሚ ከንቲባ ስልክ ብንደውልም ባለመስራቱ አልተሳካልንም። የከተማ አስተዳደሩን የጸጥታ ዘርፍ ኃላፊ በስልክ ካገኘናቸውና መልሰን እንድንደውል ከነገሩም በኋላ ብንደውልም ስልካቸው አልተነሳም። የከተማ አስተዳደሩ የመንግስት ኮሚኒኬሽን ኃላፊም ስልካቸውን ካነሱ በኋላ ዘግተውታል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ቀጠናዊ ኃላፊ ዶክተር አለሙ ምህረቱ የማህበረሰቡንና የሲቪል አመራሩን ህይወት እየቀጠፈ የቀጠለው ድርጊት እንደሚያሳ

ማሳስባቸው ገልጸዋል። አሁን ቅድም ከጠቀስካቸውም ጋር በተያዘ ሌላም ቦታ እንደዚህ የሰብዊ ክፍለት ሪፖርቶች እየደረሱን ነው አሉ። በክልሉ አካባቢ ማለት ነው። ስለዚህ እነሱም ተጨማሪ ምርመራ የምናደርግ ይሆናል። ምርመራውን ስንጨርስ ምክር ሀሳቦችን ንሰጥ ይሆናል ማለት ነው። ያለው ነገር እየተከታተልን ነው። በከፍተኛ ደረጃ ያሉ ኃላፊዎችን ማነጋገር፣ የችግሩን አሳሳቢነት ማስረዳት፣ ምክር ሀሳቦቹ ተቀባይነት እንዲያገኙ ሞቦት ቦት ላይ ይሰራል ሚሊያን ላይ

የሚደርስ ጉዳቶች አሉ። የመንግስት አመራር ላይም እስከ ሞት ደረስ አደጋ እየደረሰ እንደሆነ መረጃው አለ፣ እየተከታተልን ነው። ስማቸውን እንዳይጠቀስ ያሳሰቡን ሌላው የከተማዋ ነዋሪ ዛሬ ሸዋሮቢት በስጋት ውስጥ ትገኛለች ብለዋል። በከተማዋ የትራንስፖርት እንቅስቃሴ መቋረጡን መንግስታዊና መንግስታዊ ያልሆኑ አገልግሎት ሰጪ ተቋማትም መዘጋታቸውን ጠቅሰዋል። ጠራጭ እንቅስቃሴ ሲከለከለ ያሁ ትንሽ ደነግጣለህ። ያለው ነገር ይሄ ነው። ያው ቀድንገት ነው ያ ነገር ተፈጠረው ትናንትና ዛሬ ሁ ምን

ተሽከርካሪ ምንም ተከልክሏል። ያው መከላከያ ብቻ ነው እየተንቀሳቀሰ ያለው ሌላ ሱቆችም ምኖችም ሁሉ ዝግትግት ብሏል። በ እንደ ሰዎች ዝም ብለው እየሞቱ ከሆነ በጣም ያስፈላለ ቢያንስ የገደውል አካል ቢያቁኩ ቢያንስ ስያዝ አሁን ሰላም ነውን ነበር። አሁን እሱም ፍለጋ በዚህ በግርግር ለሰው ሊጎዳ ይችላል። ከደሴ ወደ አዲስ አበባና ከአዲስ አበባ ወደ ደሴ የሚንቀሳቀሱ የህዝብ ማመላለሻ አውቶቡሶች ግን ያለምንም ችግር በመንቀሳቀስ ላይ እንደሆኑ ለማወቅ ተችሏል። ድምጻቸው እንዲቀየር ያሳሰቡት አስተያየት ሰጪ ዘላቂ ሰላም ለማምጣት ግልጽ ውይይትና ተጠያቂነት

ያለው አሰራር መዘርጋት እንዳለበት አመልክተዋል። ጥሩ አመራር ህዝቡን ቀርቦ ከሃይማኖት አባቶች ጋር ከሀገር ሽማግሌዎች ጋር ማወያየት የሚችልበት እድሉ አሁንም አለ፣ አልተሟጠጠም። ይሄ እድል ከዙ ሀያ ሶስት ይልቅ ጥሩ ፖለቲከኛ ህዝቡን ሊገራው ይችላል፣ አመለካከቱ ሊቀይር ይችላል፣ ከመንግስት ጋር ሊያግባባው ይችላል። መሳሪያ ባየ ቁጥር አውሬ የሆነ ነው ህዝቡ እየመጣ ያለው እና ይሄ ነገር ካልታረመ በሰዓቱ፣ ነገ ሄዶ ከባድ ነገር ውስጥ ልንገባ እንችላለን የሚል ስጋት አለኝ።

በቅርቡ የብልጽግና ፓርቲ ከፍተኛ አመራር በነበሩት አቶ ግርማይሺ ጥላ ላይ ከተፈጸመው ግድያ በፊት የሸዋሮቢት ከተማ ተቀዳሚ ከንቲባ ውብሸት አያሌው በነሐሴ ወር 2014 ዓ ም መጨረሻ አካባቢ መገደላቸው ይታወሳል። በወቅቱ የከተማ አስተዳደሩ ከንቲባው ከስራ ቦታቸው ወደ ቤታቸው በመግባት ላይ ሳሉ ማንነታቸው ባልታወቁ ግለሰቦች እንደተገደሉ ማስታወቁ ይታወሳል። ማንነታቸው ያልታወቁ በሚል እየተለመደ የመጣውን አገላለጽ ግን ድም

ድምጻቸው እንዲቀየር የጠየቁት አስተያየት ሰጪ አይስማሙበትም። ያልታወቁ ኃይሎች የሚባለው ያልታወቀ ኃይል እንዴት ከዚህ ሁሉ የጸጥታ አካል ከዚህ ሁሉ የመንግስት ደህንነት

ሁሉ ካቢኔ እንዴት ይጠፋል? ይህ በእንዲህ እንዳለ የሸዋሮቢት ከተማ አስተዳደር ጊዜያዊ የጸጥታ ኮማንድ ፖስት ከዛሬ ሰኔ 28 ቀን 2015 ዓ ም ጀምሮ ከምሽቱ 12 ሰዓት በኋላ በሰው የሚሆን በተሽከርካሪ እንቅስቃሴ ላይ እንዲሁም በምሽት ክለቦችና በአገልግሎት ሰጪ ተቋማት ላይ ገደብ ጥሏል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ

መስፍን አራገኝ ለዘገባው እናመሰግናለን። ያደመጣችሁት የዕለቱን አብይ ዘገባ ነበር። የምትከታተሉት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ፕሮግራማችንን ነው። የትንታኔው መጽሔት ይቀጥላል።

የኢትዮጵያ ሰብአዊ መብት ኮሚሽን የኦሮሚያ ፖሊስ በተጠርጣሪዎች ላይ የመብት ጥሰት እየፈጸመ ነው ሲል ተቸ፣ የሚለው ቀጣዩ ዘገባችን ነው። በኢትዮጵያ ሰብአዊ መብት ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ አቶ በዳሳ አለም ሜሳ አሁንም በክልሉ የተለያዩ ፖሊስ ጣቢያዎች በወንጀል የተጠረጠሩ ሰዎች ለፍርድ ሳይቀርቡ ለወራት እንደሚቆዩና የእስር ቤት ባልሆኑ ቦታዎች ጭምር ተጠርጣሪዎች እንደሚታሰሩ በክትትላችን ደርሰንበታል ብለዋል።

ከክልሉ ጸጥታ ጋር በተያያዘ በሚል ተጠረጥረው ታስረው የተፈቱና በእስር ያሉ እንዳሉ ለአሜሪካ ድምፅ ገልጸዋል። የኦሮሚያ ክልል ፍትሕና ሰላም ክላስተር ቢሮው በጉዳዩ ላይ ምላሽ ሰጥቷል። ገልሞ ዳዊት ተጨማሪ ያለው። በኦሮሚያ ክልል በተለይ የጸጥታ ችግር እንዳለባቸው በሚነገሩ ዞኖች ከክልሉ ነባራዊ የጸጥታ ሁኔታ ጋር ተያይዘው የተጠረጠሩ ናቸው በሚል ሰዎች እየታሰሩ እንደሚገኙ ነዋሪዎች ይናገራሉ።

ስማቸው እንዲጠቀስ ያልፈለጉ አንድ የጉጂ ዞን ነዋሪ የቤተሰባቸው አባል የሆነች የ14 ዓመት ሴት ልጅ በዋድራ ፖሊስ ጣቢያ ከወር በላይ ታስራ እንደምትገኝ ለአሜሪካ ድምፅ ተናግረዋል። በፖሊስ ጣቢያ ከታሰረች ወር አልፏታል። በቁጥጥር ስር ያዋላትም የኦሮሚያ ፖሊስ ነው። ከታሰረች ወዲህ እዚያው እየሄድኩ እየጠየቅኳት ነው። እንድትፈታ ስጠይቃቸው አትጠይቀን የሚል ምላሽ ይሰጡኛል።

ልጄ የ14 ዓመት ታዳጊ ስትሆን የዘጠነኛ ክፍል ተማሪ ናት። ከታጣቂዎች ጋር ምንም ግንኙነት የላትም። የመልቀቂያ ፈተና ለመፈተን እየተዘጋጀች ነው የታሰረችው። ይኸው ፈተናውም አምልጧታል። እስካሁን ለአንድም ጊዜ ፍርድ ቤት አልቀረበችም። በጸጥታ ነባራዊ ሁኔታ በሚል ተጠርጥረው የሚታሰሩትን ወደ ፍርድ ቤት አያቀርቡም። ሲፈልጉ ይፈቷቸዋል፣ አሊያም ያቆያቸዋል። ምንም ፍትህ የለም።

ስማቸው እንዲገለጽ ያልፈለጉ ሌላ የጉጂ ዞን ነዋሪ ባለፉት ሶስት ዓመታት ከሁለት ዓመታት ተኩል በላይ ጦላይን ጨምሮ በተለያዩ ፖሊስ ጣቢያዎች እንደታሰሩ ይናገራሉ። መጀመሪያ በጉጂ ዞን ፖሊስ ጣቢያ ታሰርኩ። ከዚያ ጋትሮ ወደሚባል የታራሚዎች ካምፕ አዘዋወሩኝ። በመቀጠል ወደ ጦላይ ወሰዱኝ። በዚያ ለመናገር የሚከብድ የመብት ጥሰት አድርሰውብኛል። በጦላይ ከስድስት ወራት በላይ ነው የቆየሁት።

ካለፉት ሦስት ዓመታት ከሁለት ዓመት ተኩል በላይ የሆነውን ጊዜ በእስር አሳልፌያለሁ። በተለይ ከክልሉ የጸጥታ ነባራዊ ሁኔታ ጋር ተያይዞ ከተጠረጠርክ ማንም የሚጠይቅህ የለም። የኮሌራ ወረርሽኝ በገባብን ጊዜ በጣም ብዙ ሰው ከአጠገባችን ሞቷል። እኔ አሁን በቅርቡ ከዋደራ ወረዳ ተይዤ ከታሰርኩ በኋላ ነው የተፈታሁት። የተፈታሁበትን ሁኔታ ለመናገር ይከብዳል፣ ምክንያቱም ጉቦ ሰጥቼ ነው የተፈታሁት። አሁንም እታሰራለሁ የሚል ፍርሃት አለኝ።

አቶ በደሳ ለሜሳ በኢትዮጵያ ሰብአዊ መብት ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ ኮሚሽኑ በተለያዩ የኦሮሚያ ፖሊስ ጣቢያዎች ላይ ባደረገው ክትትል በነዋሪዎቹ የተዘረዘሩት የሰብአዊ መብት ጥሰቶች መኖራቸውን አረጋግጠናል ብለዋል። ለሞተረኮ በእርምጃው ላይ የተለያዩ አካላት ስለሚሳተፉ ጉዳዩን ውስብስብ አድርጎታል። አንዳንድ ጊዜ ፍርድ ቤት የዋስ መብት ቢፈቅድም ተፈጻሚ አይሆንም።

በዚህ ተጠርጥረው የተያዙት በሚሊሻና በሌሎች ኃይሎች አካላዊ ጥቃት ይደርስባቸዋል። በተለይ በፖሊስ ጣቢያ የታሰሩት በቅርብ ያለ ዘመድ ከሌላቸው የምግብና ሌሎች አስፈላጊ ድጋፎች ስለማይቀርብላቸው በጣም እንደሚቸገሩ ደርሰንበታል። ከዚህም በተጨማሪ ከፖሊስ ጣቢያዎች ውጪ በኢመደበኛ ቦታዎች ተጠርጣሪዎች እየታሰሩ እንደሆነም በክትትል ደርሰንበታል። ይህን በተለይ ክትትል ባደረግንባቸው የምዕራብ ሸዋ ሁለት ቦታዎች

የመደበኛ የእስር ቦታዎች መኖራቸውን አይተን አረጋግጠናል። ከሰላማዊ ነዋሪዎች በተጨማሪ የኦሮሞ ፌዴራሊስት ኮንግረስና ኦነጋ አመራሮች ላለፉት ዓመታት በክልሉ ፖሊስ እስርና የሰብዓዊ መብት ጥሰቶች ሲደርስባቸው እንደቆየ የቅርንጫፍ ቢሮ ኃላፊው ተናግረዋል። ከፊሎቹ ኮሚሽኑ ባደረጉ ክትትል ቢፈቱም አሁንም ሰባት የኦሮሞ ነፃነት ግንባር አባላት በእስር ላይ እንደሚገኙ አመልክተዋል።

ከእስር እንዲፈቱም የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ ከኦሮሚያ ክልል ባለስልጣናት ጋር ልነጋገር እንደሆነም አቶ በዳሳ ተናግረዋል። ይህን ጉዳይ በተመለከተ የአሜሪካ ድምፅ ከኦሮሚያ ክልል ፖሊስ ኮሚሽን ምላሽ ለማግኘት ያደረገው ሙከራ አልተሳካም። ነገር ግን የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ ባሉ ፖሊስ ጣቢያዎች ላይ ስላደረገው ክትትል መረጃ እንዳላቸው የገለጹት የኦሮሚያ ክልል ፍትህና ሰላም ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት የሚከተለውን ምላሽ ሰጥተዋል።

Hanqina waanta jiru kana sirreessuudhaafis komishinii poolisii Oromiyaa of danda'ee gama gamaa guddaa gaggeessaa jira. የኦሮሚያ ክልል ፖሊስ ኮሚሽን ያሉትን ጉድለቶች ለማረም በራሱ ግምገማ አካሂዷል። በዚህም ከሰብአዊ መብቶች ጥሰት ጋር በተያያዘ የሚነሳውን ክስ መፍታት አለብን በሚል አቅጣጫ ነው የተመለከተው። እኛም እንደ ክላስተር በእኛ ስር ያሉትን አካላት ለመገምገም ሞክረናል።

በዚህ ረገድ የተቋቋመው ኮሚቴም በፍትህ ስርዓቱ መሻሻል ላይ ግልጽ አቅጣጫን አስቀምጧል። በኢ መደበኛ ቦታዎች ሰዎችን ማሰርን በተመለከተ ኦሮሚያን እንደ ክልል የሚገልጽ አይደለም። በሁለት ወይም ሶስት ቦታ ነው የተከሰተው፤ በእነርሱም እርምጃ ተወስዷል። በሁለተኛ ደረጃ የተነሳው ለረዥም ጊዜ በፖሊስ ጣቢያ ማቆየትን የሚመለከት ነው። ይህም ቢሆን በተወሰኑ ቦታዎች የተፈጸመ ነበር።

የኦሮሚያ ፖሊስ ኮሚሽን የሰዎችን የክስ መዝገብ እያየ እንዲሰራ አቅጣጫ ተሰጥቷል ማለት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ክትትሉን በኦሮሚያ ክልል ባሉ 118 የፖሊስ ጣቢያዎች ላይ እንዳከናወነ አቶ በዳስ አለሚሳ ገልጸዋል። የመደበኛ ወንጀሎች ክትትልና የተጠርጣሪዎች መዝገብ አያያዝ መሻሻል የታየባቸው ዘርፎች እንደሆኑ በክትትሉ መለየቱን አመልክተዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ

ገልሞ ዳዊት ከኦሮሚያ የላከው ዘገባ ነበር። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። በትግራይ ክልል ከአራት ዓመታት በኋላ ዛሬ ሰኔ 28 2015 ዓ ም የስምንተኛ ክፍል ክልላዊ ፈተና መሰጠት ተጀምሯል።

ወደ ፈተና መቅረብ ከሚገባቸው 124 ሺህ ተማሪዎች መካከል እየተፈተኑ ያሉት ስድስት ሺህ ተማሪዎች መሆናቸውን የክልሉ ትምህርት ቢሮ አስታውቋል። የተፈታኝ ቁጥር የቀነሰበት ምክንያት የክልሉ ጊዜያዊ አስተዳደር የማይቆጣጠራቸው ትምህርት ቤቶች በመኖራቸው የተፈናቀሉ ተማሪዎች መኖር እንዲሁም ጦርነቱ በፈጠረው ኢኮኖሚያዊ ችግር ከግማሽ በላይ ተማሪዎች ወደ ፈተና ባለመቅረባቸው እንደሆነ የትምህርት ቢሮው ጨምሮ ገልጿል።

ዘንድሮ እየተፈተኑ የሚገኙ ተማሪዎች በ2012 ዓ.ም ለመፈተን ተመዝግበው የነበሩ መሆናቸውም ታውቋል። ሙልጌታ ጽብሃ በጉዳዩ ላይ የላከው ዘገባ ቀጥሎ ይቀርባል።

በትግራይ ክልል መቀለ ከተማ የዓዲ ሓቂ አንደኛ ደረጃ ትምህርት ቤት ርእሰ መምህር የሆኑት መምህር ሙሉ ዓለም ህሸም በትምህርት ቤቱ ሶስት መቶ ሰባት ተማሪዎች ለስምንተኛ ክፍል ክልላዊ ፈተና መቅረባቸው ገልጸው ተማሪዎች ከጦርነት በኋላ ለመጀመሪያ ጊዜ ወደ ፈተና በመቅረባቸው በጎና አስደሳች ለውጥ ነው ብለዋል። እኔ እንደ ርዕሰ መምህር በጣም ትልቅ እድል ነው ሙለው ምክንያቱም ያ እድል ምንድን ነው

ተዘግቶ የነበረ አስተሳሰብ በሌላ ክራይስ በሌላ ሽግር የነበረ አሳ ተማሪ ወደ ትምህርት መጥቶ ወደ ብሔራዊ ፈተና መግባቱ በጣም ጥሩ እድል ነው። ያ እድል የተፈጠረውም ሰላም ስለተገኘ በማግኘቱ ወደ ትምህርት እድል ለተማሪዎች መስጠት ለራሱ ይሄ ትልቅ እድል ነው ምሎ ነው ማለት ነው። በአራት አመት ሶስት አመት ቀላል ነገር አይደለም። ትላልቆ ሆነዋል፣ በሰዓታችን መማር ነበረባቸው። ግን አሁንም ያው ጊዜው አራቀም ሁላችን በጊዜ።

በአጭር ፕላን በክልል ትምህርት ቢሮም ወረዳም እርሳ መማራና ህብረተሰብና መንግስት ተረዳተን ስለገባ ነው ያው ማካካሻ እያደረግን ነው ማለት ነውና፣ ይሄ እድል በጣም ጥሩ እድል ነው። ለመንግስት ማረጋጋት ለሰላሙ ያው ሁሉ ማህበረሰብ መምርም ሁሉ በትምህርት ቤት ከሰራን ሁሉ ነገር እንደዚህ እየተጠናከር እንደሚሄድ እኔ ባለሙሉ ተስፋ ነኝ።

በትምህርት ቤቱ ክልላዊ ፈተና እየተፈተነ ያገኘሁት ዘአዶናይ ተስፋይ በ2012 ፈተናው ለመፈተን ተመዝግቦ እንደነበር ገልጾ አስቀድሞ በኮቪድ-19 ቀጥሎም በጦርነቱ ትምህርት በመቋረጡም ላለፉት ዓመታት ፈተናው ሳይወስድ መቆየቱ ተናግሯል። ተቋርጦ የነበረው ትምህርቱ በመጀመሩ በዚህም ወደ ፈተና መቅረብ በመቻሉ

እንዳስደሰተው ገልጿል። ትንሽ ከትምህርቱ ዘጌት ስላለን በጣም ከብዶ ነበር፣ እንደ ድሮው ሊሆንልን አልቻለም ነበር። አሁን ግን ትምህርቱ ራሱ ስለተመለሰ በጣም ደስተኞች ነው። ፊዚካሊ የሆነ አካላዊ ለውጥ አለኝ። በዚህ በህይወት መተረፋችንም ራሱ ትልቅ ነገር ነው። በተፈጠረው ነገር በጣም ከብዶ ነበር። አሁን ላይ ግን ጥሩ ያለን ቦታ ላይ ይመስለኛል። ምክንያቱም አሁን ትምህርት ራሱ በመከፈቱ ምክንያት ከዚህ በኋላ የሚባክን ጊዜ የለንም ብዬ አስባለሁ። በግል አሁን የስምንተኛ ክፍል ሳይሆን የአስራ ሁለተኛ የአስራ አንደኛ ፊዚካል ና

አቋም ያለኝ ነው የሚመስለው ስታይ ማለት ነው። በተወሰነ መልኩ ጽማለኝ ይሄ ለስምንተኛ ክፍል የሚመጥን ሰውነት እንትን አይደለም እና እኛን መምሮች የምንመስለው፣ እኛን ትላልቅ የምንመስለው እሱ ነገር ችግር ይፈጥራል። ክልላዊ ፈተና እየተሰጠባቸው ከሚገኙ ትምህርት ቤቶች ሌላኛው ቅሳነት አንደኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ርዕሰ መምህር መምህር ገብረ እግዚአብሔር ገብረ ሚካኤል ትምህርት ቤታቸው ከሁለት ዓመት ተኩል በላይ

የተፈናቃዮች ማዕከል እንደነበረ ገልጸው በ2012 ዓ.ም ሶስት መቶ ሀያ ሰባት ተማሪዎች በትምህርት ቤቱ የስምንተኛ ክፍል ክልላዊ ፈተና ለመፈተን ተመዝግበው ነበር ብለው ከእነዚሁ በአሁኑ ጊዜ አንድ መቶ ዘጠኝ ተማሪዎች የት እንዳሉ አናውቅም ሲሉ ተናግረዋል። በ2012 የነበሩት ተማሪዎቻችን 327 ነው። አሁን የሚገኙ ግን 219 ነው። ከነበሩት በፊት አሁን ያለው ግን

ትንሽ ናቸው። በዚህ መሰረት ያው ጀምረናል። አሁን ፈተናችን አሁን ትምህርት ቤታችን ከትምህርት ቤታችን የርቆ የነበሩ ተማሪዎቻችን እና ሰራተኛ አሁን ወደ ትምህርት ቤታችን ይህ ፈተና መጀመሩ ጥሩ ነው። በትምህርት ቤቱ ክልላዊ ፈተናው እየወሰደች ያገኘኋት ታህጓዝ ተወልደም ትምህርት ቤቱ በቂ የትምህርት ቁሳቁስ ሳይኖረው በአስቸጋሪ ሁኔታ ሁነን ነው

ተማሪዎች ፈተና እየተፈተን የምንገኘው በማለት ገልጻለች። ብዙ ጦርነትና ብዙ ችግር ስላለፍን ትምህርቱ ልንቀበለው በጣም የሚከብድ ነበር። በመምህራችን ደጋፊነት ያው ችለነዋል። ፈተናውም ደግሞ በጣም አሪፍ ነበር። በትምህርታችን ላይ ትኩረት ማድረግ ሲገባን በማያስፈልጉ ነገሮች ላይ ነን ትኩረት እያደረገን የነበረው። ከዛ ደግሞ ያው አሁን አስራ አንደኛው እሆን ነበር፣ ግን ደግሞ በጊዜው ምክንያት አሁን ስምንተኛ ክፍል ጀኔራል ተፈታኝ ነኝ። በትምህርት ቤታችን ደግሞ መጽሀፍት የሉንም

የምንቀመጠው ወንበር እራሱ በጣም የተሰባበረ ወንበር ነው። ትምህርት ቤታችን በሙሉ ብዙ ጎድሎች ነገር አሉ። እነዚህ ጉድሎች እያሉ ፈተናዎቻችን ለመንፈተን በጣም ይከብዳሉ። ምክንያቱ ወንበሩ አይመችም፣ የምንጽፈው ብላክቦርድ ራሱ በጣም የተሰባበረ ምናምን ነው ያው

ፈተናው ደግሞ ለመቀበል ቢያንስ ትንሽ መጻፍ ያስፈልጋል። አንዳንዶች ነገሮች በመመራችን ቢያንስ እያስረዱን የሚያስተምሩን የነበር አሁን ዝም ብሎ ብቻ ነው የሚያስተምሩን። አስተምሮ አስጽፎ፣ በቃ ለነገ ተዘጋጁ ብቻ ነው የሚለው። የትግራይ ክልል የትምህርት ቢሮ የኮሚኒኬሽን ዳይሬክተር አቶ ዳኘው አይጠገብ በትግራይ ክልል መፈተን ከሚገባቸው አንድ መቶ ሀያ አራት ሺህ ተማሪዎች

በ1007 ትምህርት ቤቶች 60 ሺህ ተማሪዎች ናቸው እየተፈተኑ የሚገኙት ብለዋል። ዛሬ የምናስፈትናቸው ተማሪዎች በ2012 ዓ ም ስምንተኛ ክፍል የነበሩ ተማሪዎች ናቸው። የመማርም የመፈተንም እድል አላገኙ ነበረ። ስለዚህ 2015 ሚያዝያ 23 መደበኛ ትምህርት ማሰማር በሚችሉ ትምህርት ቤቶች ትምህርት ይጀምረናል።

እነዚህ የስምንተኛ ክፍል ተማሪዎችም በተመሳሳይ ሁኔታ በየትምህርት ቤቱ መምህራን በተለይ ደግሞ የዝግጅት የተቀራቸውን ትምህርት እሱን የማሟላት እና የመካካሻ ፕሮግራም ሲሰጧቸውና ለፈተና ዝግጁ እንዲሆኑ ጥረት ሲደረግ ነበረ። ይህንን ሁኔታ በማድረግ እንደ ትግራይ ደግሞ የፈተና ዝግጅቱን ጎን ለጎን የተማሪዎችን ምዝገባ፣ እንዲሁም የፈተናውን ህትመትና ዝግጅት እሱን ሲከናወን ቆይቶ ዛሬ ሰኔ 28 2015 ዓ

ማስፈተን በሚችሉ አንድ ሺ ሰባት ትምህርት ቤቶች ወደ 60 ሺህ ያክል ተማሪዎች የስምንተኛ ክፍል ፈተና በአሁኑ ሰዓት እየተፈተኑ ያሉት የተፈታኝ ቁጥር የቀነሰበት ምክንያት የክልሉ ጊዜያዊ አስተዳደር የማይቆጣጠራቸው በአማራና የኤርትራ ኃይሎች ስር የሚገኙ

አምስት መቶ አስራ ሁለት ትምህርት ቤቶች በመኖራቸውና የተፈናቀሉ ተማሪዎች መኖር እንዲሁም ጦርነቱ በፈጠረው ኢኮኖሚያዊ ችግር ከግማሽ በላይ መፈተን የሚገባቸው ተማሪዎች ወደ ፈተና አልቀረቡም ብለዋል። ዳይሬክተሩም ክልላዊ የስምንተኛ ክፍል የተማሪዎች ፈተና አርብ ሰኔ 30 ቀን 2015 ዓ ም እንደሚጠናቀቅም ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም

ምውል ጌታ ጽባን ከትግራይ ለላከው ዘገባ እናመሰግናለን። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ደቂቃ እንደሆነ የስቱዲዮ ሰዓቱ ያሳየኛል። በቀጣዩ ዘገባ ወደ ሱዳን እንሄዳለን። ጦርነት ላይ ባለችው ሱዳን እየደረሰ ስላለው የባህላዊ ቅርሳቅርስ ውድመት እንዲሁም ቤተ መዘክሮች ላይ እየተፈጸመ ያለውን ዝርፊያ የሚያመለክት አዲስ ሪፖርት ወጥቷል።

ሪፖርቱን ያወጣው ጦርነት በሚካሄድባቸው አካባቢዎች ያሉ ታሪካዊና ባህላዊ ቅርሳቅርስን ከውድመትና ከዘረፋ ለመጠበቅ የሚሰራው ሄሪቴጅ ፎር ፒስ የተባለው ገባሬ የሰናይ ድርጅት ነው። ከሱዳን ውጭ ያሉ ተቋማትም ቅርሳ ቅርሱን ጥበቃ ወደሚያገኙበት ቦታ በአፋጣኝ ማውጣት የሚያስችል እቅድ ለማዘጋጀት እየተጣደፉ ናቸው። ሄንሪ ዊልኪንስ ከቻድ ዋና ከተማ ኤንጃሜና ያስተላለፈውን ዘገባ ቆንጀት ታየት አቀርበዋለች።

ሱዳን ወደ ኋላ እስከ ኩሽ ስልጣኔ ዘመን የ3000 ዓመታት ዕድሜ ጠገብ የሆኑ መጠነ ሰፊ ታሪካዊ ቅርሳቅርሶች ያሏት ሀገር ነች። እነዚህ ፒራሚዶች ሜሮዌ ከተማ አጠገብ የተገነቡት በዚያ ዘመን ነው። ከክርስቶስ ልደት በፊት በ700ኛው ዓመት ላይ ጎረቤቷን ግብፅን ጭምር ትገዛ ነበር።

አሁን ታዲያ ካለፈው ሚያዝያ ጀምሮ እየተካሄደ ያለው ጦርነት በእነዚያ ጥንታዊ የታሪክና የባህል ቅርሳቅርስ ላይ ነው አደጋ የደቀነው። ዋና ከተማዋ ካርቱም ውስጥ እንዳይፈርሱ በሚያደርግ ጥንቃቄ የተከፈኑ የጥንት ሰዎች አስክሬኖች የሚገኝበት የጥንታዊ ታሪክ ምርምር ተቋም የፈጥኖ ደራሽ ኃይሉ ተዋጊዎች ጥሰው ሲገቡበት የሚያሳይ የቪዲዮ ምስል

በቅርቡ በማህበራዊ መገናኛዎች ላይ ተለቆ ነበር። ባለሙያዎች የቪዲዮ ምስሉን ትክክለኝነት አረጋግጠዋል። አድራጎቱ ታዲያ ሱዳን ውስጥ ያሉ የአብያተ መዘክር ኃላፊዎችን እና በዓለም ዙሪያ የሚገኙ አዋቂዎችን በእጅጉ እያሳሰበ ነው። ኢስማኤል ኤል ኑር የሱዳን ታሪካዊ ቅርሳቅርስ ማዕከል ውስጥ የሚሰሩ ባለሙያ ናቸው።

በጦርነቱ የሚፈጸመው ውድመት ወደ እነኚህ ቦታዎች እየደረሰ መሆኑ በጣም እያሳሰበን ነው በበርካታ የሱዳን ከተሞች በተለይም በካርቱም በኤልጂኒና ናያላ ከተሞች ዩኒቨርሲቲዎችና ቤተ መዘክሮች ላይ የቦምብ ድብደባ እየደረሰ ነው አንዳንዶቹ የሱዳን ታሪካዊ ቅርሳ ቅርሶች እንደዚህ በብሪታንያ ሚውዚየም እንደተቀመጠው ቅርስ ሁሉ በውጭ ሀገር በተጠበቀ ሁኔታ ተቀምጠዋል

ይሁን እንጂ በቅርቡ ሄሪቴጅ ፎር ፒስ የተባለው በጦርነት ወቅት ቅርሳ ቅርስን ከውድመትና ከዝርፊያ ለመጠበቅ የሚሰራ ገባሬ ሰናይ ተቋም ባወጣው አንድ ሪፖርት ሱዳን ውስጥ አሁንም ያሉት ቅርሳ ቅርሶች አደጋ ላይ መሆናቸውን ተናግረዋል። ሪፖርቱን በማጠናቀር ስራ የተሳተፉት የዋርሶ ዩኒቨርሲቲ አርኪኦሎጂስት ቶሞም ፊሽያ

በቅርቡ በባህላዊ ቅርስነት ይጠበቅ የነበረ አንድ ጥንታዊ ገበያ ሳይወድም ወይም ሳይጎዳ እንዳልቀረ በሪፖርቱ መረጋገጡን ገልጸዋል። ትላንት እንደሰማነው ኦምዱርማን የሚገኘው ጥንታዊ ገበያ ውድመት ደርሶበታል። ሙሉ በሙሉ በቃጠሎ ወድሟል። ዳርፉር ክፍለ ግዛት ውስጥ ያሉ ሙዚየሞች ላይም

ጉዳት ደርሷል። የሱልጣን አሊ ዲናር ሚውዚየም ላይም ጉዳት መድረሱን ባለሙያዋ ተናግረዋል። ዋና ከተማዋ ካርቱም መሀል ያሉት ቤተ መዘክሮችና ሌሎችም የታሪካዊ ቅርሳ ቅርስ ስፍራዎች የሚገኙት ከባድ ውጊያ ከተካሄደባቸው የጦር ሰራዊቱ ዋና እዝና ከደህንነት ተቋሙ በጥቂት መቶ ሜትር ርቀት ላይ ነው።

የታሪካዊ ቅርሳቅርስ ጥናት ባለሙያዎች በታሪካዊ ስፍራዎቹ ላይ የደረሰውን ጉዳት ለማወቅ በሳተላይት ምስል እየተከታተሉ መሆናቸውን አመልክተዋል። ከሱዳን ውጭ ያሉ ወገኖችም የሀገሪቱን ታሪካዊ ቅርሳቅርስ ከጉዳት ለመጠበቅ የሚቻላቸውን ሁሉ እያደረጉ ነው።

ሳላህ አህመድ የቀድሞ የሱዳን ብሔራዊ የጥንታዊ ቅርሳቅርስና ቤተ መዘክር ኮርፖሬሽን ዋና ዲሬክተር ሲሆኑ ጥንታዊ ቅርሳቅርሱን ይዘው ከሀገር የሚወጡ በጎ ፈቃደኞችን እያሰለጠንን ነው ብለዋል። ቅርሳቅርሱን የሚያወጡት ሰዎች ይዘጋጃሉ። ቅርሳቅርሱ እንዴት መያዝ እንዳለባቸው፣ የት ደብቆ ማስቀመጥ እንደሚቻል

ይህንን ሁሉ በተመለከተ እቅድ ለማውጣት ጥድፊያ ላይ ነው የምንገኘው። ሄሪቴጅ ፎር ፒስ የተባለው ተቋምን በበኩሉ በአገር ውስጥ እየተካሄደ ያለውን ጥረት የሚረዳ የገንዘብ መዋጮ ማሰባሰቢያ ዝግጅት በምዕራብ ሀገሮች በሚገኙ ቤተመዘክሮች በማሰናዳት ላይ መሆኑን

ኢዝቤር ሳብሪን የተቋሙ ተባባሪ መስራች አስረድተዋል። ከጥቂት ሳምንታት በፊት ጀዳ ላይ በተካሄደው ድርድር ይህንኑ በተመለከተ ግፊት ልናደርግ ሞክረን ነበር። የአገርን ባህላዊ ቅርሳ ቅርስ ማውደም

በዓለም አቀፍ ሕግ የሚያስጠይቅ ወንጀል ነው። የሱዳን ብሔራዊ የቅርሳ ቅርስ ጥበቃ ኮርፖሬሽን የቀድሞ ስራ አስኪያጅ ሳላህ አህመድ እንዳሉት በአሁኑ ጊዜ ታሪካዊቱን መሮዊን ቁጥሩ ከምንጊዜውም የበዛ ሰው እየጎበኛት ነው።

ይህ የሆነበት ምክንያትም ፊት ከካርቱም ብዙም የማይወጡት ሱዳናውያን ከጦርነቱ ሸሽተው ወደ ሰሜኑ የሀገሪቱ ክፍል እየተሰደዱ በመሆኑ ነው ብለዋል ሳላህ አህመድ። ይህም ራሱ ችግር አምጥቷል ያሉት ሳላህ አህመድ በተሽከርካሪዎች ብዛት የተፈጠረው መጨናነቅ ቅርሳቅርሱን ይዘው ቶሎ ለመውጣት ለሚንቀሳቀሱት በጎ ፈቃደኞች አዳጋች ሁኔታ እንደፈጠረባቸው አስታውቀዋል።

ወንጅታ ይን እናመሰግናለን። እያደመጣችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ፕሮግራም ነው። እንዲሁም ፕሮግራሞቻችንን በኢትዮ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ መከታተል ትችላላችሁ። በተጨማሪም በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ መከታተል ትችላላችሁ። ቀጥለን የምንሄደው ወደ አድማጭ ተከታዮቻችን

የደረሰንን አስተያየት እናደምጣለን። ኢትዮጵያውያን ዓመታዊ ፌስቲቫል በዋይሊ ቴክሳስ ተጀመረ በሚለው ዘገባችን ስር ያሰፈሩትን አስተያየት ስንመለከት ብርሃኔ ጸጋይ የተባሉ ተከታያችን

ብራቮ የኢትዮጵያ ልጆች ብለዋል። ገብሩ ደባልቀው ደግሞ በርቱልን የኢትዮጵያ ልጆች ሲሉ፣ አብይ ሀበሻ ደግሞ በጣም ነው የምታምሩት ሲሉ ጽፈዋል። ሽፈራው ተሰማ ቆንጆ፣ እግዚአብሔር ኢትዮጵያን ይጠብቅ ብለው አስተያየታቸውን አስፍረዋል። ኩራባቸው ሸዋረጋ የተባሉ ተከታያችን ደግሞ እጅግ በጣም ያምርባቸዋል ውብ፣ ድንቅ ዝግጅት ነው፣ በርቱልን ሲሉ ጽፈዋል።

የመንግስት ዝምታ እግራ ጋብቶናል ሲሉ አሊ ዶሮ በተባለ ቦታ ታግተውና ገንዘብ ከፍለው የተለቀቁ ሹፌሮችና ቤተሰቦቻቸው ተናገሩ በሚል በዘገብንበት ስር ደግሞ ሰዮ ሰመረን የተባሉት ተከታይ መንግስት ባለበት አገር ዜጎች በስጋት መኖር ከጀመርን ሰነበትን ብለዋል። ክብራትና ክብራን፣ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ እየተሸጋገርን እንገኛለን።

የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር ይሆናል። በቤተሰቦቻቸው በታጣቂዎች የታገቱባቸው በኦሮሚያ ክልል ሆሮ ጉድሩ ዞን የሚገኙና አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች

ከፍተኛ የማስለቀቂያ ገንዘብ እንደሚጠየቁ ገልጸው ለእንግልት መዳረጋቸውን ተናግረዋል። ነዋሪዎቹ ለእገታው ተጠያቂ ያደረጉት የኦሮሞ ነፃነት ሰራዊት ታጣቂዎችን ነው። በውጭ አገር የሚኖሩትና የታጣቂዎቹ የበላይ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ታጣቂዎቻቸው በድርጊቱ ውስጥ እንደሌሉበት ገልጸዋል። ድርጊቱም የሚፈጸመው ሆን ተብሎ ሰራዊታችንን ከህዝቡ ጋር ለማጋጨት ነው በማለት አስተባብለዋል። በጉዳዩ ላይ ከኢትዮጵያ መንግሥት ምላሽ አላገኘንም።

የዴሞክራሲ እና ሰብአዊ መብት ሲቪክ ማኅበራት ጥምረት የሆነው የሰብአዊ መብት ድርጅቶች ኅብረት በበኩሉ ዜጎችን ለከፋ እንግልት እየዳረገ ነው ያለውን እገታ ለማስቆም መንግሥት ኃላፊነቱን እንዲወጣ ጥሪ አቅርቧል። ምትኩ ፍቃዱና አስማማው አየነው ያጠናቀሩትን ዘገባ አስማማው አየነው እንደሚከተለው ያቀርበዋል።

በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን የሚኖሩና ለደህንነታቸው በመስጋት ስማቸው እንዳንጠቅስ የጠየቁን ነዋሪ የኦሮሞ ነጻነት ታጣቂዎች ሌሊቱ ወደቤታቸው በመምጣት ልጃቸውን አግተው እንደወሰዱባቸውና ሁለት መቶ ሺህ ብር አስከፍለው እንደለቀቁላቸው ለአሜሪካ ድምጽ ተናግረዋል። እድሜው አስራ አራት አመት የሆነ ልጄን የታጠቁ ሰዎች ሌሊት ላይ ቤቴ መጥተው ለጥያቄ ይፈልጋል በማለት ይዘውት ሄዱ። ሌሊቱን ሲጨንቅ አድሬ ጠዋት ላይ በሰጡን ስልክ ስደውል

ሁለት መቶ ሺ ብር ይዘህ በመምጣት ልጅህን መውሰድ ትችላል አሉኝ። አሁን በዚህ ሰዓት ይህንን ሁሉ ብር ከየት አመጣለሁ አርሶ አደር ነኝ ብዬ ብስነግራቸው፣ እርሱ ያንተ ጉዳይ ነው ልጅህን ካልክ ብሩን ይዘህና አለበለዚያ ሁለተኛ እንዳት ደውል ብለው ስልኩን ዘጉብኝ። በኋላ ላይ ከማውቃቸው ሰዎች እርዳታ አሰባስቤ ብሩን በመሙላት ያሉኝ ጫካ ድረስ በመሄድ ፊቱን ለሸፈነ ሰው ብሩን አስረክቤ ልጅህን ማስለቀቅ ችያለሁ።

ሌላው ያናገር ናቸው በአዲስ አበባ በመንግስት ሥራ የሚተዳደሩትና ለቤተሰቦቻቸው ደህንነት በመስጋት ስማቸው እንዳይጠቀስ የፈለጉት ግለሰብ ሆሮ ጉድሮ ወለጋ ዞን ነዋሪ የሆኑ ቤተሰቦቻቸው ተመሳሳይ ችግር እንደደረሰባቸውና ገንዘብ ከፍለው እንደተለቀቁ ይናገራሉ። ሮ መካ ኦዳኒ ወራነብልት ሞሮሞቶ ፊንጌዱ

ራሳቸውን የኦሮሞ ነጻነት ሰራዊት ነን የሚሉ የታጠቁ ሰዎች ሆሮ ጉድሮ ወለጋ ዞን የሚኖሩ ቤተሰቦች ቤት በመምጣት የሰባ አምስት ዓመት አዛውንት የሆነውን አባቴን አግተው ወሰዱት። ከዚያም እናቴ ደውላ አባቴ እንደታገተና ደውሉልን ብለው ስልክ ቁጥር አስቀምጠው እንደሄዱ ነገረችኝ። እኔም በስልኩ ደውዬ ሳናገራቸው አባትህን ያገት ነው ለመንግሥት የግል ጦር መሣሪያውን በመመለሱ ነው አሉኝ

መቶ ሺህ ብር ከከፈልንም አባታችንን እንደሚለቁት ነገሩኝ። እኛም ምንም ምርጫ ስላልነበረን ከቤተ ዘመዱ በልመና አሰባስበንና ያለንን ሸጠን እነርሱ ያሉበት ቦታ ሽማግሌዎችን ልከን በመክፈል አባታችንን ማስለቀቅ ይችለናል። ከቅርብ ጊዜያት ወዲህ በተለያዩ የኦሮሚያ ክልል አካባቢዎች የሚኖሩና ለሥራ የሚንቀሳቀሱ ዜጎች በታጠቁ ሰዎች እየታገቱ ቤተሰቦቻቸውን ማስለቀቂያ ገንዘብ መጠየቅ እየተለመደ መጥቷል።

በቅርቡ እንኳን ከአዲስ አበባ በቅርብ ርቀት በሚገኘው አሊዶሮ ተብሎ በሚጠራ ቦታ ላይ በላይ አሽከርካሪዎች ታግተው አንዳንዶቹ ቤተሰቦቻቸው ገንዘብ ክፍለው መለቀቃቸውን የአሜሪካ ድምፅ መዘገቡ ይታወሳል። አንዳንዶቹን ቤተሰቦቻቸው ገንዘብ ክፍለው መለቀቃቸውን የአሜሪካ ድምፅ መዘገቡ ይታወሳል። የታጋጅ ቤተሰቦች እገታው የሚፈጸመው በኦሮሞ ነጻነት ታጣቂዎች እንደሆነም ይናገራሉ። በውጭ ሀገር የሚኖሩት የኦሮሞ ነጻነት ሰራዊት ታጣቂዎች የበላይ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ

ድርጊቱን በታጣቂዎቻቸው እንዳልተፈጸመ ገልጸው አስተባብለዋል። የእኛ ሰራዊት በፍጹም እንደዚህ አይነት ሰውን የማገት ድርጊት አይፈጽምም። የፈለገ ዘር ይኑረው፣ በብር ምክንያት የሚታገት አንድም ሰው የለም።

እንደዚህ አይነት ውንጀላዎች ሆን ተብሎ የኦሮሞ ነጻነት ሰራዊትን ስም ለማጥፋት ነው። ከድሮ ጀምሮ አሸባሪና ወንጀለኛ ነው እንጂ የነጻነት ተፋላሚ አይደለም ለማለትና ከህዝብ ጋር ለማጋጨት ነው የሰሩት። እናም የኦሮሞ ነጻነት ሰራዊት መስሎ እንደዚህ አይነት ወንጀል የሚሰራ አካል እንዳለም እናውቃለን።

በሌላ በኩል በኦሮሚያ ክልል በተለያዩ ቦታዎች ተመሳሳይ የእገታ ድርጊት በታጣቂዎች እንደሚፈጸምና ማንነታቸውን ገልጸው ጉዳዩን ለብዙሃን መገናኛ ይፋ ካደረጉ ተጨማሪ ጥቃት ይፈጸምብናል በሚል ስጋት ታሪካቸውን አየር ላይ እንዳናውለው ጠይቀውናል። በዚህ ዘገባ ላይ ያነጋገርናቸውን ቤተሰቦች ቢሆኑ ስለ ማንነታቸውና ስለተፈጸመው ድርጊት በዝርዝር ካስረዱ በኋላ የተፈጸመው ድርጊት ቀን፣ ከተማ፣ ወረዳና ቀበሌውን የገንዘብ መጠንና ማንነታቸውን ለመለየት የሚያስችል ሌላ ተጨማሪ መረጃዎችን አየር ላይ ካዋል

በድጋሚ ጥቃት ይፈጸምብናል የሚል ስጋት እንዳላቸው ገልጸው መረጃዎችን በተመጠነ መልኩ ብቻ እንድንጠቀም ጠይቀውናል። ይህንንም ለመናገር የወሰኑት የሚመለከተው አካል የጉዳዩ አሳሳቢነት ተረድቶ ዜጎች በሰላም ወጥተው የመግባት መብታቸው እንዲያስከብር ጥሪ ለማድረግ መሆኑንም ጠቁመዋል። በሌላ በኩል ባለፉት ሶስት ዓመታት በኢትዮጵያ የተለያዩ አካባቢዎች በርካታ ግጭቶች መፈጠራቸውን ያስታወሱት

የኢትዮጵያ ሰብአዊ መብት ድርጅቶች ኅብረት ዳይሬክተርና የሕግ ባለሙያ የሆኑት አቶ መስዑድ ገበየው ከቅርብ ጊዜያት ወዲህ እየተበራከተ የመጣው በታጠቁ አካላት ዜጎች እየታገቱ ገንዘብ የሚጠየቁበት ሁኔታ አሳሳቢ ነው ይላሉ። የሰላሙ ሁኔታ ከቀን ወደ ቀን እየተባባሰ እና ወደ አስቸጋሪ ሁኔታ እየገባን እንደሆነ ማንም ሰው በሰላም ከቤቱ ወጥቶ በሰላም ቤቱ መመለሱን ዋስትና ያጣበት መሆኑን እና መንግስት ደግሞ በዚህ በኩል ያለውን ዋናውን የመንግስታዊ ኃላፊነቱ የዜጎችን ሰላምና ደህንነት ማስጠበቅ በአግባቡ እየተወጣ ስላ አይደለ

የዚህ ማሳያም ስለሆነ በዚህ በኩል መንግስት በጣም በጣም ብዙ ስራ መስራት አለበት። ምናልባት የፖለቲካ ጉዳይም ወይም በፖለቲካ ምክንያት ተነሳስቶ የሚደረጉ ናቸው ከተባለም ከሚመለከታቸው አካላት ጋር መነጋገር፣ ጉዳዮችን ወደ ጠረጴዛ ዙሪያ ማምጣት ያስፈልጋል እንጂ በዚህ ደረጃ በጣም መንግስት ተቋማዊ በሆነ መልኩ እንዲህ አይነት የተደራጀ ዝርፊያ ሲፈጸም ሆኖ ቆሞ የሚያይበት ነገር እጅግ አሳሳቢ ነው እና በዚህ አጋጣሚ ይሄንን ጉዳይ በጣም የትኩረት ትኩረት ሰጥቶ መንግስት

የዜጎችን በሰላም ወጥቶ መግባት የመንቀሳቀስ መብታቸውን እንዲከበር እንዲያስከብር አጥፊዎችንም ለህግ እንዲያቀርብና ና ተገቢውን ዋስትና እንዲሰጥ፣ ይሄ እንግዲህ የጸጥታ ተቋማትን በየ አስፈላጊው ቦታ ሁሉ ተሰማርተው ለዜጎች ተገቢውን ጥበቃ እንዲያደረጉ የሚል መልእክት ነው ማስተላልፈው። የኢትዮጵያ ሰብአዊ መብት ድርጅቶች ህብረት በአገሪቱ የሚንቀሳቀሱ አስራ ስምንት የዲሞክራሲና የሰብአዊ ጉዳዮች ላይ የሚሰሩ የሲቪክ ማህበራት በጋራ ሆነው የመሰረቱት ነው። የህብረቱ ዳይሬክተር አቶ መስድ ገበዩ እንደሚሉት ታዲያ መንግስት የዜጎችን እገታ ጨምሮ

በተለያዩ አካባቢዎች እየደረሱ ያሉ የሰላም መደፈስ ችግሮችን የማስቆም ኃላፊነቱ እንዲወጣ የሲቪክ ማህበራቱ ግፊት እያደረጉ ይገኛሉ። ኢትዮጵያውያን በሰላም ወጥተው በሰላም የሚገቡበት ስለ ልማታቸው ስለማደጋቸው የሚያስቡበት እንጂ ጧት ማታ ዛሬ ምን ሆን ይሆን ነገ ምን ይገጥመኝ ይሆን እያሉ የሚሳቀቁበት ሀገር በፍፁም መሆን ስለሌለበት ለዚህ የምንችለው ሁሉ አስተዋጽኦ በማድረግ በኩል ግፊት በማድረግ ግንዛቤ በመፍጠር ሪፖርቶችን ደግሞ ለሚመለከታቸው አካላት በማጋራት እና ዘለቄታዊ መፍትሄ እንዲሰጣቸው በተለይ ለችግሩ መነሻ ናቸው

የሚባሉት ነገሮችን ደግሞ የሚመለከታቸው አካላት በዚ ላይ መልስ እንዲሰጧቸው የምንችለውን አስተዋጽኦ ለማድረግ ነው እንግዲህ እየሰራ ነው ያለ። በኦሮሚያ ክልል የተለያዩ አካባቢዎች እየደረሱ ያሉ እገታዎች ዙሪያ የክልሉና የፌዴራል የስራ ኃላፊዎችን አስተያየታቸውን ይሰጡን ለማናገር ያደረግነው ተደጋጋሚ ጥረት ባለመሳካቱም ምላሻቸውን ማካት አልቻለም። ጋቢና ቪኦኤ

ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቤና ቪኦኤ በለውጥ ጊዜ

ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር

በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

ኢትዮጵያውያን በአሜሪካ ቀጣዩ ዘገባችን ነው። ትንሿ የኢትዮጵያውያን ድንኳን ሚውዚየም በዳላስ የሚል ደሞ የሚለው ደግሞ ርዕሱ ነው። ዲያቆን ፍሬው ሰይፉ በዳላስና አካባቢዋ የኢትዮጵያን ታሪክና የኢትዮጵያውያን በዓል አስተዋሽ አነስተኛ ወመዘክር ያቋቋመ ትውልደ ኢትዮጵያዊ ነው። ከሰሞኑ ወደ ዳላስ ቴክሳስ ያቀናው ባልደረባችን ሀብታሙ ስዩም ስለ ትንሿ የድንኳን ሚውዚየም ቀጣዩን ዘገባ ልኳል።

በዚህ ትንሽ ድንኳን ውስጥ የኢትዮጵያን ታሪክ የሕዝቦቿን ባህልና ትውፊት የሚያስተዋውቁ መዛግብት፣ ምስሎቹና ቁሳቁሶች ተገጥግጠዋል። የአነስተኛው መዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመስህቦቹ ጀርባ ያለውን ታሪክ በትጋት ለጎብኚዎች ያስረዳል። እነሱ ያውቁበታል፣ ሪትሙን ጠብቀው። በዓለም ላይ በጣም ረዥሙና ትልቁ የትንፋሽ መሳሪያ ያለው ዳውሮ ነው

ሚኒመም ወደ ሁለት ሜትር ከሀምሳ ይሆናል ቁመቱ። ከቀርከሃ ነው የሚሰራው። ያ ሰው አስበው ሁለት ሜትር ከሀምሳ ትንፋሽ አውጥቶ ድምጽ ሴንስ የምታደርገው በቃ። የሆነ ትንሿ ድንኳን፣ ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም ናሙና መዝህቦች ማሳያ ናት።

የተቋሙ መስራች ዲያቆን ፍሬዮሴፉ ከትውልድ ሀገሩ የዛሬ ስምንት ዓመት ገደማ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞች መካከል አንዱ ይህን ተቋም እውን ማድረግ እንደሆኑ ይናገራል። ኢትዮጵያን በነበርሁበት ጊዜ ተቋሙ ነበረ። ያው ስሙ ነው እዚህ ሲመጣ የተለወጠው። ዝክረ ሊቃውንት የስልና ቅርጻቅርጽ ፕሮሞሽን ይባል ነበረ። ያው ትልቁ ነገር ምንድን ነው? ኋለኛው ከሌለ ፊተኛው የለምና ታሪክ ቅብብል ነው። በትውልድ መካከል የሚቆም ሳይሆን

ያለፈውን ትውልድና የአሁኑን ትውልድ የምታገናኝበት መሰላል ድልድይ ስለሆነ እንደ አንድ ዜጋ ኢትዮጵያዊ ስትሆን

የሚጠበቅበት ከታሪክ አኳያ አንተ ለኢትዮጵያ የምታበረክተው አንድ ነገር ሊኖር እንደሚገባ ይሰማል። ምክንያቱም ማንም ሰው ያለ ምክንያት አልተወለደም፣ ያለ ምክንያትም መኖር የለበትም፣ ያለ ምክንያትም መሞት የለበትም ብሎ ከሚያምኑት መካከል ነኝ። ስለዚህ አባቶቻችን በሕይወት ሳሉ ብዙ ታሪክ ሰርተው አልፈዋል። እኛ ደግሞ በዘመናችን የተለየ ታሪክ እንኳን መስራት ባንችል የአባቶቻችንን

ጥንት ተጋድሎ ችን ታላቅ አገር በምን አይነት መስዋዕትነት ዛሬ ለደረስነው ትውልድ እንዳበቋት ለቀጣዩ ትውልድ የማስተማርና የማስተዋወቅ ስራ ከኛ ይጠበቃል ማለት ነው። ከዚህ የተነሳ እንደ አንድ ኢትዮጵያዊ ከኔ ምን ይጠበቃል? ለኢትዮጵያ ምን መስራት አለብኝ? በሚል መልካም አስተሳሰብ ተነስቼ ነው ይህንን ተቋም ያቋቋሙ። አድዋ የባህልና የታሪክ ህብረት ከኢትዮጵያ ብዙ ሺህ ማይሎች ርቃ በምትገኘው ዳላስ ቴክሳስ ውስጥ የተቋቋመ ነው።

በውስጡ የያዛቸውን ታሪክና ባህል አንጸባራቂ ቁሳቁሶችን ማሰባሰብ ጀምሮ ከስደት ህይወት ተለዋዋጭ ሁኔታ ጋር መሰል ስራን ማስቀጠል ቀላል ልፋት አይጠይቅም። ዲያቆን ፍሬው አሜሪካ ተወልደው የሚያድጉ ልጆች የማንነት ጥያቄን ለመመለስ መሻት በፈታኙ ስራ እንዲገፋ ጉልበት እንደሆነው ይናገራል።

እዚህ ሀገር ተወልደው የሚያድጉ ልጆች ታዩኝ። በቃ ፈተናቸው ምን ያህል እንደሆነ። ምክንያቱም ልጆቹ ትምህርት ቤት ሲሄዱ ከተለያየ ማህበረሰብ ጋር ነው የሚማሩት። ያው በዚህ ሀገር እንደምታውቀው አብዛኛው የትምህርታቸው የሚቀረጸው የራሳቸው ታሪክ ላይ ነው፣ በከፍተኛ ደረጃ ትኩረት ሰጥተው ልጆቹን የራሳቸውን ታሪክ ነው የሚያስተምሯቸው። እና እኛ ኢትዮጵያውያን ደግሞ እጅግ ታላቅ የሆነ ዓለም የሚደነቅበት የሚኮራበት ታሪክ ያለን ህዝቦች ነን። ከዚህ አኳያ ለልጆቻችን የሆነ ነገር ምክንያቱም በዛን ወቅት አልወለድኩም

ነበር ግን

በኋላ ላይ የእኔ ልጅ ሲመጣ ምክንያቱም የነዛኞቹን ልጆች ወላጅ ከማውቃ ይልቅ እኔ ለነገ ለምወልደው ልጅ ምን አዘጋጅቻለሁ? ምን ሰርቻለሁ? ምክንያቱም ከሌላው ከመጠበቅ አንተ የመፍትሄው አንድ አካል መሆን ያለበት መጀመሪያ። ስለዚህ ያሉትን ተግዳሮቶች ሁሉ በእግዚአብሔር ቸርነትም እንዲሁም ደግሞ በሚስትህ እገዛና ድጋፍ በነገሮች ሁሉ እየተግባባ እየተረዳዳ ከዛ በላይ ጥቅሙ ዛሬ ላይ ላይሆን ይችላል

ያደረገ ከነጎዳ ላይ ግን እንደ ሀገር አንደ ቤተሰብ ነው አሁን ያሰብነው። ከፍ ሲል ግን እንደ ሀገር ያለው ጥቅም በጣም ከባድ ትልቅም ስለሆነ አሁንም ስትመለከት የዚሁ ሀገር ሰዎች መጥተው ለማየት ያላቸውን ጉጉት ትመለከታለና የሚኖረው ፋይዳ በጣም ትልቅ እንደሆነ ስላሰብኩትኝ ያለውን መሆን ያለበትን መክፈል ያለብንን ነገር አንዳንዴ ጥሩ ነገር እንዲሁ አልጋ በአልጋ አይመጣም። ብዙ ነገርህን ነው የምታጣው፣ ቤተሰብህን ታጣለህ፣ ገንዘብህን ታጣለህ፣ ጊዜህን ታጣለህ። በብዙ ውጣ ውረድ ውስጥ እንዳልከው ደግሞ እቃው

ሰዎቹን በራሱ እዚህ ሆነ ከዛ ለማሰባሰብ መቻል ራሱ በጣም ፈታይ ነው። ከዚህ አኳያ ጉዳዩ ግን የቱንም ያህል አልፊ ቢሆን ነገ ከነገ ወዲያ ሁሉ ጊዜ ተራራ ስትወጣው ያደክማል። ተራራው ናት ላይ ግን ስትቀመጥ የመጣህበትን ስታየው ቁልቁለት መሆኑ ነውና ትረሳዋል። ልክ ይሄም ዝም ብሎ በአንድ ጨረቃ ከሆነ ቦታ ብድግ ብሎ መጥቶ የተሰራ አይደለም። ቢያንስ ቢያንስ ወደ 15ና 16 ዓመት ሂደት ውስጥ ነው እዚህ የደረሰው እንዳልኩ ኢትዮጵያ መሰረቱ

ነበር ከዛዚህ ስምንት ዓመት አለ። ስለዚህ በዛ ሂደት ውስጥ እያደገ እያደገ እያደገ መጥቶ እዚህ ሆኗልና ውጣ ውረዶቹ አሉ፣ ግን ደግሞ ከበረታና ይቻላል ካል የማታልፈው ነገር ምንም የለም። ዲያቆን ፍሬው ታሪክና ባህልን ዘካሪ ተቋም ከማቋቋም ባለፈ በቀን ተቀን ህይወቱም ማንነትን የማንጸባረቅ ኃላፊነቱን እንደሚወጣም ይነገርለታል።

በዓመቱ ውስጥ በሁሉም ቀናት የኢትዮጵያን የተለያዩ ህዝቦች ባህልን በሚያንጸባርቁ ልብሶች ብቻ የሚታየው ዲያቆን ፍሬው ከመቶ 30 በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል። ኢትዮጵያን የባህል ልብስ መልበስ አሁን አሜሪካን ሀገር ከመጣው በመጣው ጊዜ የተፈጠረ ሳይሆን ኢትዮጵያም እያለው በኢትዮጵያ በ20 ዓመተ ምህረት ነው የተጀመረው። አሁን ዘንድሮ 15 ዓመት ደፍኛለሁኝ። በ15 ዓመት ሂደት ውስጥ እንግዲህ አበሻ ልብስ ለመልበስ

ሁልጊዜም አንድ የሆነ ምሳሌም የሚሆን ሰው ይኖራል። በየትኛውም በህይወት እርምጃ ውስጥ ስታልፍና አጋጣሚ አንድ ባህር ዳር የምትኖር ወዳጄ እንደዚሁ አበሻ ልብስ የምትለብስ ሴት ነበረች ና አጋጣሚ ለቤተክርስቲያን አገልግሎት ሄጄ ተመለከትኩኝ። ና ስደጋግም አጋጣሚን የመሰለኝ ከዛ ስጠይቃት አይቆየ ኮ እኮ አመቱ ሙሉ ነው የምለብሰው ስትለኝ

እስቲ እኔ ለምን አልሞክረው አንደኛው ውበት ነው ባህል የራስን ማክበር ደግሞ ስልጣኔ ነው ስለዚህ እሷ ባህር ዳር እየኖረች ከአዲስ አበባ መታ እየለበሰች እኔ አዲስ አበባ እየኖርኩኝ እንዴት ያቀተኛል ብዬ የዛን ጊዜ ጀመርኩትኝ መልበስ ከጀመርኩ በኋላ ግን የሰው ምልከታና የሚሰጠኝ ሀሳብ በጉዳዩ ላይ በጣም አተኩሬ እንድቀጥል የፈለቀ እንድፈልገው እንዳከብረው አደረገኝ ስለዚህ አንድ ብዬ ጀምሬው ሂደቱ እያደገ እያደገ

ከዛ በኋላ ግን ላለፈው ስምንት ዓመት ግን ኮትም ሱሪንም ተውኩኝና የራሴ የኢትዮጵያ የሚባለውን ይሄ ኪታ በተነፋነፍ በነጠላ የሚባለውን አለባበስ መልበስ ጀመርኩኝ ማለት ነውና እዚህ ሀገር ስትመጣ ደግሞ ይበልጥ

ምክንያቱም ያው እንደምታውቀው ብዙ ጊዜ ነጮቹ የሆነ ለየት ያለ ነገር ይስባቸዋል እና ልብሱን ሲመለከቱ በጣም ነው የሚደነቁት። ፎቶ ማንሳት ይወዳሉ፣ ማድነቅ ይወዳሉ። አንድ ሰው ደግሞ ሞ ይበልጥ ሲደነቅ ሰዎች ለዛ ጉዳይ የሰጡትን ትኩረት ነው የምታይበት።

አድዋ የባህልና የታሪክ ኅብረት በጥቂት ዓመታት ውስጥ ለዳላስ ቴክሳስ ነዋሪዎች የኢትዮጵያን ታሪክና ባህል በረከቶች በአቅሙ በማሳየት ዛሬ ላይ ደርሷል። ዲያቆን ፍሬው መጪው ዘመን የማዕከሉ ሚናና አድማስ የሚሰፋበት እንዲሆን ህልም አለው። እንደኔ እሳቤ አድዋ የባህልና የታሪክ ኅብረት

ከግል ተቋምነት አልፎ ወደ አንድ ትልቅ ሀገራዊ ተቋም ሆኖ ውጭ ላይ ትልቅ ኢትዮጵያን የሚያስተዋውቅ ሙዚየም ሆኖ አድጎ ማየት ነው የመጨረሻው ግቤ። የእኛ ሰው የኛ ኢትዮጵያውያን ብቻ ሳይሆኑ ሌላውን ማህበረሰብ መጥቶ ኢትዮጵያን ኢትዮጵያ ድረስ ሄዶ ማየት ላልቻለው ሰው ትንሿን ኢትዮጵያን በዛ ሙዚየም ውስጥ የማሳየትና ለቱሪዝሙ ሴክተር ደግሞ የበኩላችንን አስተዋጽኦ ማድረግ ነው።

አድዋ የባህልና የታሪክ ህብረት ያሰባሰባቸውን ታሪካዊና ባህላዊ መስህቦች በዋይሊ ቴክሳስ በመከናወን ላይ ባለው የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ለአንድ ሳምንት ያክል ለተመልካቾች ክፍት እንደሚያደርግ ተነግረዋል። ለአሜሪካ ድምፅ ሀብታ ሙዚየም ዳላስ ቴክሳስ ክብራትና ክብራን። ስርጭታችን በዚሁ ተፈጽመዋል። ሳስተናግዳቸው ያመሸሁት እንግዲህ ወልድ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።